ከአነጋጋሪው የመንግስታዊ አወቃቀር ወደ አስተዳደር ጉዳዮች ወደ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተዳደር እናምራና የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተዳደር በተደጋጋሚ ከእሳቸው ንግግር እንደሰማ ነው የጠቅላይ ሚኒስትር መለስ ዜናዊ ሌጋሲ ይላሉ። የቃሉን አጠቃቀም ወደ አማርኛ ቀረብ ብናድርገውና እሳቸው ያስቀመጧቸውን መሰረቶች ያለ አንዳች ለውጥ መቀጠል ነው ይላሉ። ምን ማለት ነው? ታምራት አንተ ላስቀድም። ሀገሪቱን የሚመራው የኢህአዴግ አስተዳደር ነው። ኢህአዴግ ፓርላማ ውስጥ ካሉት መቀመጫዎች ወደ ዘጠና ስምንት ዘጠና ዘጠኝ ነጥብ ስድስት ፐርሰንት አካባቢ ይቆጣጠራል። በዚህ መሰረት መንግስት መመስረት ችሏል። ይሄ መንግስት ደግሞ የተለያዩ ብራንቾች አሉት እና አንደኛው የስራ አስፈጻሚው ብራንች ወይም ቅርንጫፍ ነው። የዚህ ስራ አስፈጻሚ ቅርንጫፍ ካቢኔ ወይም ደግሞ የሚኒስትሮች ምክር ቤት አለው። በህገ መንግስቱ መሰረት የሚኒስትሮች ምክር ቤትን የሚመሩት ወይም የስራ አስፈጻሚ የሚመሩት ሚኒስትሮች ምክር ቤትና ጠቅላይ ሚኒስትሩ በጋራ ነው ይላል። ይህንን የጋራ ኃላፊነት ሲሰጥ ደግሞ የስራ አስፈጻሚውን ስራ በጋራ ይመራሉ በጋራም ተጠያቂ ይሆናሉ ይላል እና ምንም የሚያከራክር ነገር የለውም። ሀገሪቷን የሚመራው የኢህአዴግ መንግስት ነው። ስለ አቶ መለስ ራዕይ ተደጋግሞም የሚነገረው የሚመስለኝ የግሮዝና ትራንስፎርሜሽን ፕላን የሚባለው አለ። የአምስት አመቱ የእድገትና ትራንስፎርሜሽን እቅድ እሱን ይመስለኛል። በተደጋጋሚ አቶ መለስ ስራ የሚባለው እሱን እናስፈጽማለን፣ ምንም ሳንበርዝና ሳንከልስ በሚቀጥለው አምስት ዓመት በዚህ እቅድ መሰረት የተቀመጡትን ግቦች በሙሉ እናሟላለን ነው። ኦፍኮርስ እዚህ ውስጥ ዝርዝር ውስጥ ሲገባ በጣም ብዙ የሚያከራክሩ ነገሮች አሏቸው። ይሆናል አይሆንም፣ የሚሳካ እቅድ ነው ወይም አይደለም፣ እንዴት ተደርጎ ፋይናንስ ይደረጋል። እንግዲህ እንዲህ አይነት የሚባሉ የማክሮ ኢኮኖሚክ ኢሾዎች አሉት ወይም ጉዳዮች አሉት። አቶ ሙልጌታ እኔ ትንሽ ለውጥ ያለ ይመስለኛል። ጠቅላይ ሚኒስትር ኃይለማርያም ምን ብለው ተናግረው ነበር? አንዴ ጠቅላይ ሚኒስትር ከሆኑ በኋላ ኮሌክቲቭ ሊደርሽፕ ወይም በጋራ የመምራት ነገር አስፈላጊ እንደሆነ ነበር የተናገሩት። አሁን እኔ እስከሚገባኝ ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጊዜ ኮሌክቲቭ ሊደርሽፕ እንዳልነበረ ነው። ለነገሩ በጠቅላይ ሚኒስትር መለስ ዜናዊ እንደዚህ የሚፎካከራቸው ወይም የሚጠጋቸው ሁለተኛ የሚባል በተግባር ማለት ነው። በቴዎሪሳ በተግባር ሁለተኛ ልትለው የምችል እሳቸውን ቼክ ማድረግ የምችል ባለስልጣን ወይም አሰራር የነበረ አይመስለኝም። በጣም ሙሉ ስልጣን የነበራቸው ይመስለኛል። አሁን ጠቅላይ ሚኒስትር ሀይለ ማርያም እንዳሉት ግን በግላቸው እንደማይሰሩ ከጓዶቻቸው ጋር ሆነው እንደሚሰሩና ከዚህም የመነጨ ይመስለኛል እነዚህ በጠቅላይ ሚኒስትር ማዕረግ ተብሎ ክላስተሮች ተሰርተው የስልጣን ክፍፍል የተደረገ በሚመስል መልኩ የተደለደለው ይሄ ጠቅላይ ሚኒስትር መለስ ዜናዊ ጊዜ የነበረው አይነት አሰራር ሳይበረዝ እና ሳይሸራረፍ፣ ሳይቀየር አሁንም እየቀጠለ ነው የሚለው ነገር እኔ የሚያስኬድ አይመስለኝም። ለውጥ አለ። ክላስተሮች ራሳቸው መፈጠራቸው፣ ሌሎች ተጨማሪ ባለስልጣናት መጨመራቸው ከተለያዩ የኢህአደግ አራት አባል ድርጅቶች አንዳንድ ሰዎች ተወክለው ከጠቅላይ ሚኒስተሩ ጋር ቀርበው እንዲሰሩ መደረጉ፣ ይሄ አዲሱ አረኝመንት አዲስ ነው እና ይሄ የጠቅላይ ሚኒስተር መለስ ዜናዊን አሰራር እንዳለ ተቀብሎ የሚያስኬድ አይደለም። አንድ እሱ ነው። ሌላው ራዕይ ሲባል ግሮዝና ትራንስፎርሜሽን ፕላን ላይ የተቀመጠ ብቻ አይደለም። በአጠቃላይ ዴቨሎፕመንታል ስቴት የምንለው አለ ወይም ልማታዊ መንግስት የምንለው በሪዮት አለም ደረጃ ማለት ነው። ይህም ራሱ የማስቀጠልና የመቀጠል ጉዳይ ሊኖር ይችላል። ሶ ሀይለ ማርያም እንዳለ የጠቅላይ ሚኒስተር መለስ ዜናዊ እንዳለ ተከትለው እየሄዱ ነው ብዬ ያላስብ። ተከታይ ጥያቄ አለኝ። እንደውም የውጭ ጸሐፊዎች በኮሚቴ እንደተሸነሸነ መንግስት ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ አንድ ኮሚቴ እንደሚመሩ የተቀሩት ደግሞ ሶስቱ በምክትል ጠቅላይ ሚኒስትር ማዕረግ የተሰየሙት ደግሞ ሌላ ሶስት ኮሚቴ እንደሚመሩ አይነት ነው እና የሚያስረዱት ለያይቶ ማየት አይቻልም። ኢህአዴግ አሁን እንደ ኢህአዴግነቱ ዘጠና ዘጠኝ ነጥብ ስድስት ፐርሰንት መቀመጫ ስላለው ይመራል። እውነትም ተቃዋሚም የለም። በሌላ በኩል ደግሞ በአሰራር ደረጃ አሰራር ነው የተሸነሸነው እንጂ የኢህአደግ ፖሊሲ አልተለወጠም የሚለው አያዋጣም። አቶ ሙሉጌታ የኢህአደግ ፖሊሲ ተቀይረዋል ማለት በአሁኑ ሰዓት አስቸጋሪ ነው። ገና ነው ሶ የአቶ ሀይለ ማርያም መንግስት ከተዋቀረ ገና በቅርቡ ነው። ሲዋቀርም ሙሉ በሙሉ አዲስ መንግስት አድርገው አይደለም ያዋቀሩት። የነበሩት ሚኒስትሮች እንዳሉ አብዛኛዎቹ ቀጥለዋል። ሶ ምን እያልኩ ነው እኔ? በመጀመሪያ ደረጃ እኔ የማይገባኝ መናገር ካለብኝ አቶ መለስን የሚተካ ሰው በቅርቡ ኢትዮጵያ ውስጥ ይፈጠራል ብዬ እኔ አላስብም። አቶ መለስ የነበራቸው ስልጣን እንዳለ አቶ ኃይለማርያም የሚኖራቸው አይመስለኝም። ታሪኩም ይለያል። አመጣጣቸውም የተለየ ነው። መፍጠር የቻለት ተጽዕኖ የተለየ ነው። የአቶ መለስ ዜናዊ ስልጣን ገደብ የነበረው አይመስለኝም እኔ በተግባር ሲታይ ማለት ነው። ኦፍኮርስ በቲዮሪ ኮንስቲቱሽኑ ይናገራል ገደብ እንዳለ ግን ያ ገደብ እኔ ሊያሳየኝ የሚችል ተግባራዊ የሆነ ነገር ኢትዮጵያ ውስጥ በተለይ ከሁለት ሺህ አንድ በፈረንጅ አቆጣጠር ጀምሮ የጠቅላይ ሚኒስትር መለስ ዜናዊ የስልጣን ገደብ በግልጽ የማየበት ብዙ ማስረጃ ኖሮኝ አያውቅም። አሁን ግን ብቻዬን አልመራም፣ ኮሌክቲቭ ወይም አብሬ ከኢህአደግ ባለስልጣናት ጋር ነው የምወስነው፣ ያውም ክላስተሮች የሚባሉት ፈጥሬ አዳዲስ ሹመቶች ሰጥቼ ጓዶቼ ስልጣን ተካፍለው አብረን ነው የምንሰራው ሲባል እንደዚህ አይነት አሰራር አቶ መለስ ዜናዊ እያሉ ሲደረግ እንደነበረው አይነት አሰራር የሚያስቀጥል ነው ብዬ እኔ አላስብም። በአቶ መለስ ዜና ጊዜ የነበረው የጠቅላይ ሚኒስትር ስልጣን እና አሁን ያለው የጠቅላይ ሚኒስትር ስልጣን የተለየ ይመስለኛል። መለስ ዜና ጊዜ በጣም ኃይለኛ የሆነ ሴንትራላይዝድ የሆነ ማዕከል ላይ በጣም የተሰበሰበ ስልጣን ያየንበት ጊዜ ነው። አሁን የኔ ስጋት ግን በእርግጥ ይህ አይነት የስልጣን ስብስብ አደገኛ የነበረ ይመስለኛል። ከሰዎች መብት አንጻር ወይም በተለይ ከስቴቶች ከነዚህ ከክልሎች መብት አንጻር ስታየው በጣም ጠንካራ ማዕከል ሲኖር የክልሎች መብት ሊገፋ ይችላል የሚል ቢያንስ ቴዎሪቲካል ኮንሰርን ስለሚኖር በሌላ መልኩ ደግሞ ሴንተሩ በጣም ሲላላ በጣም ሲዳከም ክልሎቹ የማበጥና የመውጣት ከሴንተሩ የመራቅ ነገር ሊፈጠር ስለሚችል አገሪቱን ችግር ውስጥ ሊጨምር ይችላል የሚል ከንሰርን አለ። አሁን አቶ ሀይለ ማርያም የት ላይ ናቸው ያሉት? አሁን እንደ አቶ መለስ ጠንካራ ናቸው ወይስ ጭራሽ ክልሎችን ችግር ውስጥ ሊጥል በሚችል መልኩ ስልጣን ላልተዋል ሶ አቶ ሀይለ ማርያም መንግስት መሀል ላይ የተቀመጠ መንግስት መሆን መቻል አለበት። በጣም መጠንከሩም ጤነኛ አይሆንም፣ በጣም መላላቱም ለስተቢሊቲ ጥሩ አይሆንም፣ ለመረጋጋት ማለት ነው አቶ ተመስገን እንደውም ቀደም ብለህ አንተ በጠቅላይ ሚኒስትር መለስ ዜናዊ እና በእኚህ በጠቅላይ ሚኒስትር ኃይለማርያም ደሳለኝ መካከል ያለውን እንደው በዜና ገለጻው እንኳ ጠቆም አርገህ ነበር። እና አቶ ሙሉጌታ አረጋዊ ካሉት የሚለይ አመለካከት አለ ወይስ? የምጨምረው በጠቅላይ ሚኒስትር መለስ እና በጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስት መካከል አካሄድ ለውጥ አለ? በአሁኑ ሰዓት ላይ ምንድነው የአቶ መለስ አገዛዝ ቴክኒካል ታይራይም የሚባለው አይነት ነገር ነው ብዙ ነገሮች ዋይዝ ሆኖ ነው የሚጠቀመው የአቶ ሀይለማርያም ጋር ስመጣ ደግሞ አሁን ባለው ሁኔታ ስናየው ጥፍን አምባገነናዊ አካሄድ እየሄዱ ይመስለኛል ለምሳሌ የሙስሊሞችን የመብት ጥያቄ ብናየው በአቶ መለስ ዘመን ዘምሮ በአለፈው አመት በተሳሰብ ነው ልክ አቶ መለስ ከአደባባዩ በራቁበት ወቅት ላይ ሞቱ ወይም አሉ እየተባለ ግርግር በነበረበት ሰዓት ስራ በማይሰሩበት ሰዓት ላይ የነበረው ሀይል ምን አደረገ ይህም ቁንትንቱ ተስኖ ነክሰ ነው። ከዛም ባሻገር ከዛ በኋላ የሚሰራቸው ነው እርምጃ የምናያቸው በጣም ይበልጥ ጉልበተኛ የመሆን አዝማሚያ እያሳየ ነው። ለምሳሌ ፍትህ ጋዜጣ የተዘጋው ልክ አቶ መለስ ከአደባባዩ ከራቁ በኋላ ነው። ፍትህ ብቻ አይደለም ፍትህ፣ መሰናዘሪያ፣ ንጋድራስ፣ የሙስሊሞች ጉዳይ፣ ሰለፊያ፣ ተውቱል ኢስላም አል ኢስላሚ የሚባል መጽሔት፣ መድያም የሚባል መጽሔት እዚህ በዚህ በሙሉ የሀይል እርምጃ የተወሰደባቸው አቶ መለስ ከአደባባዩ ከራቁ በኋላ ነው እና ስናየው የአቶ ሀይለማርያም መንግስት አምባገነን ሆኖ የመከተል አዝማሚያ ያለ ይመስለኛል። ይህም የሚያደርግበት ምክንያት ምንድን ነው? የተሳሳተ ግንዛቤ ላይ የደረሱ ይመስለኛል። አቶ መለስ ስልጣናቸውን ያስከተሉት በጉልበት ነው። እናም ያንን ዘ መሄድ አለብን ያሉ ይመስለኛል። ምክንያቱም አቶ መለስ ከአስራዘጠኝ ዘጠና ሶስት ከህወሀት መከፋፈል በኋላ አቶ ሙጌታ እንዳሉት ብቸኛው የስልጣን ሰው ነበሩ። አሁን ደግሞ የተፈጠረ ምንድን ነው? ቡድናዊ አምባገነንነት ነው። ያ ቡድናዊ አምባገነንነት በኢትዮጵያ አውድ ሊሰራ አይችልም። ምክንያቱም ለምሳሌ የልማታዊ መንግስት የሚባለ ጊዜ ለመቀጠል በግድ ስትሮንግማን ያስፈልጋል የአስትሮንግማን ኬት ይመጣል የሚለው በጣም አጠያያቂ ነው። አሁን አቶ ሀይለ ማርያም በቲዎሪ ደረጃ ከያዙ ስልጣን ይዘው ይበጣ አጠናክረው ስትሮንግማን ሆነው ሊወጡ ይችላሉ ማለት ከባድ ነው የሚሆነው ከህዋት ይወጣል ደግሞ በጣም ተቀባይነቱ አደገኛ ነው የሚሆነው ምክንያቱም ምንድነው አሁን ባህዲንም ብሄድንም ሆዴድም ኖሚናል ቢሆንም ወንበሩን አይተውታል። እየቀመሱት ነው፣ ስልጣኑን እያዩት ነው። እና እንደ በፊቱ ሳተላይት ወይም ተቀጥላ ሆነው የሚሄድ እንትን ላይኖራቸው ይችላል። እነዚህ እነዚህ ደግሞ አንድ ስትሮንግ ማን እንዳያወጣ ያደርግታል። አንድ ስትሮንግ ማን ካልወጣ ይሆን የሚችለው ሁለት አማራጭ ብቻ ነው፣ ዴሞክራሲያዊ ስርዓት መፍጠር ወይም ኢህአዲግ ከአቅም በላይ ሆነው ከስልጣኑ ይነሳ ነው የሚችለው ዴሞክራሲያዊ ስርዓት መፍጠርም ከባድ ነው የሚሆንባቸው ከባድ ከሆነ ያንን አማራጭ የማይከተሉ አይከተሉትም ማለት ነው። ያን አማራጭ ካልተከተሉ ያለ አማራጭ ምንድን ነው? ሁሉንም ነገር ሰብስቦ በጉልበት ዞን የለ፣ በጉልበት ደግሞ በቡድን አይሆንም። አሁን መለስ ብታቶ ስለሆኑ ሰብቶላቸዋል። በቡድን ግን አይሆንም። ቀላል ምሳሌዎችን ብናይ በኢትዮ ኤርትራ ጦርነት ጊዜ የነበረውን ነው። ኤርትራ ኢትዮጵያን ወራ፣ የኢትዮጵያ መሬቶች በኃይል ይዛ ያለ በወቅቱ የነበረው አመራር ቡድናዊ ስለነበረ እንዋጋ እንዋጋ ለማለት ረጅም ጊዜ ውይይት ገብቶ ተከራኮ ተከራኮ በመጨረሻ ነው መስማማት ላይ የደረሰው። ከዛ በኋላ ደግሞ የቡድናዊ አመራር በኢትዮጵያ ውስጥ ከተሰበረ በኋላ ና አቶ መለስ ስትሮንግ ማን ሆኖ ከወጡ በኋላ ወደ ሶማሌ ኢትዮጵያ ጦሯን የላክችበት ሁኔታ ነው። ምንም ነገር ያስቸገረበት ሁኔታ የለም። መለስ አመኑበት፣ ስርስና ኪሰራቸውን አሰሉ። በቀጥታ ነው ፈጥነው ሪያክት ታያጉት ታያታቸውን የላኩት እና ይሄ ለኢትዮጵያ አውድ ኢህአዲግን እንደ መንግስት እንዲቀጥል ካስፈለገ ከኢህአዲግ ውስጥ ከራሱ ስትሮንግ ማን መውጣት አለበት። እዚህ ጋር ሌላው መነሳት አለበት የሚልበው ያለመረጋጋት አዝማሚያ እየታየበት ነው ስርአቱ። ለምሳሌ ያህል የፕሬዚዳንት ግርማን ደብዳቤ አሁን ለአቡነ ማርቆስ ጻፉ የተባለውን ብናየው ባቶ መለስ ዘመን ቢሆን ሊያደርጉት የሚችሉ አልነበረም። እንደገናም ገልብጠ ይሄንን ስናየው ፕሬዚዳንቱ እኔ ብቻቸውን አድርገውታል ብዬ አላስብም። ሁለተኛም ደግሞ ይቅርታቸውን ሲስቡት፣ ደብዳቤውን ሲስቡት እና ይቅርታ ሲጠይቁ የሌላ የአንደኛው ሀይል የዛኛው ሀይል ተቃራኒም ገፍቷቸዋል ብዬ ነው የማስበው። ሃይማኖት እናንትን በግልጽ ወደ ወደ እስቴት እናተት በግልጽ ተለያይቷል። ከመለያየቱ በኮንስቲቱሽኑ በተገለጸበት ሁኔታ ላይ ነው። በቀጥታ ፕሬዚዳንቱ አቡነ መርቆሬዎስ እንዲገቡ የጋበዟቸው ሲጋብዟቸውም እኔ ግርማ ወልደጊዮርጊስ እያሉ አይደለም እኛ እያሉ ነው ደብዳቤ ጻፉት። ሀይላቸውን ነው እዛ ላይ የመነዘሉት። ያን ያደረጉበት ምክንያት ማዕከላዊ መንግስት ያለ መኖሩ ይመስለኛል። የሚያስፈቅዱት ሰው የለም፣ የሚያማክሩት ሰው ያለ መኖሩ ይመስለኛል። ሁለተኛው ምንድን ነው የጠቅላይ ሚኒስትሩ ስልጣን መሸራረፍ ነው። ይህም ያለ መረጋጋቱ የሚያሳይ ነው። ሶስተኛው አደገኛ ነገር ሊሆን የሚችለው በእኔ እምነት በህዋት ለምሳሌ በአንጋፋ ባለስልጣናት መካከል የሚፈጸሙ ትልቅ ሙስናዎችን የአደባባይ ሙስናዎችን አቶ ኃይለማርያም እንዴት ሊቆጣጠሯቸው ይችላሉ የሚለው ነገር ነው። ግን የሆነ ሆኖ የአቶ ኃይለማርያም መንግስት ላይ ለውጥ አለ የለም የሚለውን ለማየት በአዲስ አበባ የሚደረገው የመያዣ መጫና በክልሎች የሚደረገው የአካባቢ መጫ እኔ በጣም ኬስ ተዲ ነው ብዬ ነው የማስቡ። በርከት ያሉ ነጥቦች ናቸው የተነሱት ከወቅታዊ ሁኔታዎች ወደፊት እስከሚያስኬዱት ድረስ። አቶ ታምራት አሁን አቶ ተመስገን በተናገረው ላይ ታምራት እድል እንስጥ፣ ሁለቱም እና በተለይ አቶ ሙሉጌታ የሚሉት መለየት ያለብን ነገር የቅርጽና የይዘት ለውጥ መኖርና ለመኖሩን ይመስለኛል። የይዘት ለውጥ ላይ ምንም ለውጥ አላይም። ይሄ ማለት ምንድን ነው? አቶ መለስ በህይወት በነበሩበት ጊዜ ዲሞክራቲክ ዲቨሎፕመንታል ስቴት ወይም ደግሞ ዲሞክራሲያዊ የሆነ ልማታዊ መንግስት ስርዓት እናሰፍናለን እና ይሄ ስርዓት የበላይነት እና የገነነ እንዲሆን እናደርጋለን ብለው በሪዮት ዓለም ደረጃ ሟገቱ ነበርና የዛ ውጤት ነው። የእድገትና ትራንስፎርሜሽን እቅዱ የዛ ውጤት ነው። ሰው ይዘቱ ይሄ ነው። የኢህአዴግ ኢህአዴግ ኢትዮጵያ ውስጥ መፈጸም የሚፈልገው ነገር ይዘት ይሄ ነው። በዚህ ይዘት ላይ ምንም ለውጥ አለ ብዬ አላምንም። የቅርጽ ግን ለውጥ አለ። ከአቶ ሙሉጌታ ጋር የምስማማው የቅርጽ ለውጥ አለ። ይሄ የቅርጽ ለውጥ ስልጣን ላይ ያለው ወይም አመራር ላይ ያለው የኢህአዴግ የመሪዎች ቡድን ከዚህ በፊት አቶ መለስ በህይወት በነበሩበት ጊዜ ያለው አይነት ሳይሆን አቶ ኃይለ ማርያም እንዳሉት አቶ ሙሉጌታ የጋራ አመራርን እከተላለሁ ስላሉ ይሄ የጋራ አመራር ምን አይነት አመራር ሆኖ ይወጣል ና በጣም የተጠናከረ ማዕከላዊ አመራር ነው የሚሆነው ወይስ ደግሞ በጣም የተዳከመ ና ጉዳት የሚያመጣ የተበታተነ አመራር ነው የሚሆነው የሚለውን ወደፊት የሚታይ ነገር ነው። ምናልባት የሚያከራክረው ነገር ይሄ በቅርጽ የጋራ አመራር በይዘት ግን አንድ የሆነውን ነገር አስፈጽማለሁ የሚለው ኃይል የፖለቲካ ቡድን ኢህአዴግ ውስጥ ያለ የፖለቲካ ቡድን ምን አይነት ፈተናዎች ይገጥሙታል የሚለው ይመስለኛል የበለጠ አስጊው ወይም ደግሞ አከራካሪው ነገር እና አነጋጋሪ ወይም ማነጋገር ያለበት ጉዳይ ምን አይነት ፈተናዎች ይገጥሙታል የሚለው ይመስለኛል። ወደ ዋናው ጥያቄ አሁን በመንደርደሪያ ወደ አነሳ ከማለፋችን በፊት ባጭሩ ያ የቅርጽ ለውጥ ይዘቱ ላይ የሚያሳድረው ተጽዕኖ በግልጽ ሊታሰብ የሚችል አይደለም፣ እስካሁን አላየ ነው። ምክንያቱም ከየትኛውም በኩል ይምጣ ማናቸውም የኢህአዴግ መሪዎች የሚሉት ይዘትን በተመለከተ ከዚህ በፊት የነበረውን ነገር ሳንበርዝ እና ሳንከልስ እንቀጥላለን የሚል ስለሆነ ማናቸውም እስካሁን ወጥተው አይ በይዘት እስከ ዛሬ ድረስ የምናምንበት ነገር ስህተት አለው ወይም ትክክል አይደለም ወይም ወደፊት አያዋጣንም ወይም ጊዜው የሚፈቅ የሚፈቅደው እና የሚፈልገው እሱን አይደለም እና ወደዚህ እንቀይረው የሚል ማንም ሲያወራ ስላልሰማሁኝ ወይም ሲናገር ሲያነሳ ስላላየሁኝ የይዘት ለውጥ አለ ብዬ አላምንም። መልካም። አንድ መሰረታዊ ጥያቄ ላንሳ። ቅድም ዘጠና ዘጠኝ ነጥብ ስድስት በመቶ ኢህአዴግ የሚቆጣጠረው ሸንጎ ወይም ፓርላማ መኖሩ ተወስቷል። በሁሉም የስልጣን ደረጃዎች ኢህአዴግ ብቻውን ያለበት ፓርቲውና መንግስት ሁለቱን የማይለይበት እየሆኑ ነው። ይህም ደግሞ በመንግስት መስሪያ ቤቶችና ተቋማት ነጻና ገለልተኝነትም ላይ ተጽዕኖ ያሳድራል። የፓርቲውን አቅም በመንግስት አቅም ደረጃ እስከማየት ድረስ ይሄዳል የሚለው ዲሞክራሲያዊ አስተዳደርን ከማራመድ አንጻር ትክክለኛ መንገድ መከተል አይቻልም እስከሚለው ድረስ መከራከሪያ ይቀርባል። ታምራት ከአንተ ልጀምር። ይሄ ምንም አያከራክርም። ሁልጊዜም የኢህአዴግ ፈተና በመንግስትና በፓርቲው መካከል ያለው ልዩነት በእንግሊዝኛ ብለርድ፣ በትክክል ግልጽ ያልሆነ አይታይ ነው አንዳንድ ጊዜ መንግስት ጠንካራ ሆኖ ፓርቲው ደከም ብሎ ይታያል። አንዳንድ ጊዜ ፓርቲው ጠንካራ ሆኖ መንግስት ደከም ብሎ ይታያል። ይሄ የሚያመጣው ውጤት ምንድን ነው? ለነገሩ የልማታዊ መንግስት ፍልስፍና ከዛም በላይ ይሄዳል። ኢህአዴግ የሚከተለው የፖለቲካ ሪኢተ ዓለም በህብረተሰብ ውስጥ የገነነና ሁሉም ሰው ተቀባይነት እንዲኖረው ለማድረግ ስለሚፈለግ ከፓርቲና ከመንግስት ልዩነትም በላይ እጅግ በጣም የሰፋና የገነነ እንዲሆን ስለሚፈለግ ሌላውን በተለይ የተለየ አስተሳሰብና የተለየ እምነት ያለውን የፖለቲካ ፍልስፍና የእምነት ያለውን ብዙ ቦታ ይሰጣል ተብሎ አይታምንም። እና አንደኛው ፈተና ይሄ ነው። ፕሉራሊስቲክ የሆነ ህብረተሰብ ለመፍጠር በሚደረግበት ሂደት ላይ ትልቁ እንቅፋት ኢህአዴግ የእኔ እምነትና ሪዮተ ዓለም በህብረተሰብ ውስጥ የገነነና ትልቅ ቦታ እንዲኖረው ፈልጋለሁ የሚል ስለሆነ ትልቁ ፈተና ይሄ ነው። ከግለሰቦች ነጻነትና መብት ጋራ እንዲሁም በዲሞክራሲ ውስጥ ከሚጠበቁ መሰረቶች አንጻር የኔ አመለካከት የአንተም ነው የሁሉም ነው የሚለው አቅጣጫ ምን ማለት ነው? አቶ ሙልጌታ አቶ ታምራት እንዳሉት ኢህአዴግ ዲሞክራሲያዊ ልማታዊ መንግስት ለመመስረት ነው የምታገለው ሲል ዛሬ ምን አይነት መንግስት ላይ ቆመህ ነው ይህን መንግስት ፈጥራለሁ የምትለው ተብሎ ቢጠየቅ ኢህአደግ መለስ ዜናዊ የጻፉት ቴሲሳቸው ላይ ስታይ ልማታዊ መንግስት በአሁኑ ሰዓት ዴሞክራሲያዊ መሆን ይችላል ወይ ወይስ አይችልም የሚለው ጥያቄ ሲመልሱ ደረጃ በደረጃ የከፋፈሉትና እዚሁ ደረጃ አሁን ባለንበት ደረጃ ኢትዮጵያ ባለችበት ሁኔታ ማለትም እንደዚህ ድሃ ሆና ኢትዮጵያ ዴሞክራሲያዊትም ልማታዊ መሆን አትችልም፣ ለልማት ሲባል ዴሞክራሲው መቆየት ያለበት ነገር ነው ብለው ነው የሚከራከሩት። ከዚህም ተነስቶ ነው ተቃዋሚዎችን ስታያቸው መጀመሪያ ነጻነት ነው የምንፈልገው፣ ልማት ኋላ ነው መምጣት ያለበት ብለው ሲከራከሩ የምትሰማቸው ወይም ጠቅላይ ሚኒስትር መለስ ዜናዊ ላሉት እንደ መልስ ሆኖ የሚቀርብ ነው ማለት ነው ግን ሁለቱም ወገኖች ይሳሳቱት የሚመስለኝ አንድ ሀገር በኢኮኖሚ የለማ በነጻነት በኩል ግን በጭራሽ ለውጥ ሳይኖርበት ማለትም ሳይዳብር ከኢኮኖሚ ጋር ተመጣጥኖ መሄድ ሳይችል ኢኮኖሚ ብቻ እናሳድግ ብሎ መከራከር በዚሁ ዘመን በዚሁ በአንደኛ ክፍለ ዘመን በጣም አስቸጋሪ ይመስለኛል በሌላ በኩል ደግሞ አይ ነጻነት ነው መጀመሪያ መምጣት ያለበት ድሀም ብንሆን ነጻ መሆን እንችላለን የሚለው ነገር አንደኛ ግማሹን የረሳ ይመስለኛል። እና ሁለቱም ነጻም ሀብታምም መሆን እንችላለን የሚል እምነት ነው ያለኝ። ማለት ኢትዮጵያ ከደህንነት እየወጣች በሄደች ቁጥር ነጻነትም እየሰፋ መሄድ ያለበት፣ ነጻነትም እንደዚሁ እየሰፋ ሊሄድ የሚችልበት አጋጣሚ ነው የሚኖረው። በዚህ በዴቨሎፕመንታል ስቴት ፍልስፍና ግን ምንድን ነው እየተደረገ ያለው? መንግስት በሁሉም ነገር እሱ ራሱ ሌላ ቀርቶ በግል ሴክተሩ ወይም ጭራሽ እንዳይገባ የቅንጅቱ ወይም የኮሊሽኑ አባል መሆን አይችልም እስከ መባል ደረጃ ያደረሰበትና መንግስት ብቻ ሁሉንም ነገር ማሳደግ ይችላል ተብሎ በጣም በተጋነነ ሁኔታ የመንግስትን ሮል በጣም ከፍ አድርጎ ኢትዮጵያን ኢህአደግ የማይገዛት ከሆነ ወይም ኢህአደግ ድንገት ከስልጣን ቢወርድ ኢትዮጵያ አደጋ ላይ ልትወድቅ ትችላለች፣ ወይም አርማጌዶን ሊፈጠር ይችላል። ሁላ የተባለበት ያለ በተለይ ከህገ መንግስቱ ጋር ስታነጻጽር እና ህገ መንግስቱ በመሰረቱ ሊበራል ዶኪመንት ነው። ሬቮሉሽነሪ ማለት አብዮታዊ አይደለም እና ህገ መንግስቱ ላይ በተለይ ምንድ ነው ምዕራፍ ሶስት የምትለው እንዳለ መሰረታዊ የሰው ልጆች መብቶች፣ የግለሰብ መብቶች በዝርዝር አስቀምጠዋል። በጣም አድቫንስድ የሆኑ መብቶች የኢንተርናሽናል ኮቨናንቶችን እንዳለ ያስገባ ህገ መንግስት ነው ያለው ኢትዮጵያ ውስጥ እና ከህገ መንግስቱ ጋር ግጭት የኑሮ አይኑሮ እንኳን ብዙ መንግስት ሲጨነቅለት አታይም። በተለያየ ጊዜ የሚወጡ አዋጆች ህገ መንግስቱን ቁም ነገር ውስጥ የማያስገቡት ብዙ አዋጆች ህገ መንግስት ሲጋፉታል። አሁን አቶ ኃይለማርያም የሚመሩት መንግስት ከአሁን በኋላ የሚያደርገው ሊጋሲው የሚያስቀጥል ለውጥ የሚያምጣ ግን፣ በጣም መጠንቀቅ ያለበት የሚመስለኝ ቻለመጠን ኮንስቲቱሽን እንዲያስታውስ እና ኮንስቲቱሽን እንዲያከብር ነው። ተቃዋሚዎችን ቢሆኑ ኮመን ፖይንት ኦፍ ሪፈረንስ ተደርጎ መወሰድ ያለበት ኮንስቲሽን ነው። ኮንስቲሽኑን እንደ መሀል ዳኛ አርገ መውሰድ ካልቻለ የምናስበው ጤነኛ ሀገር ሊኖረን የሚችል አይመስለኝም።